የመንግስት የሀይል እርምጃ በዚህ የሚቀጥል ከሆነ ሀገሪቱ ወደ ከፋ ሁኔታ ልታመራ ትችላለች ሲሉ ተቃዋሚዎች አስጠንቅቀዋል። መንግስት ኃላፊነቱን ይገነዘብና ማስተካከያ እርምጃ ሊወስድ ይገባል ያሉት የኦሮሞ ፌዴራልስ ኮንግረስ ስራ አስፈጻሚ አባል አቶ ጥሩነህ ገምታ ናቸው። ተመሳሳይ ሀሳብ ያንጸባረቁት የሚያድ ምክትል ፕሬዚዳንት አቶ ሙልጌታ አበበ በባህር ዳር የተገደሉ ሰዎች ቁጥር በብዛት ጨምሯል ብለዋል። መንግሥት በበኩሉ ለዚህ ተጠያቂዎቹ የሁከት ኃይሎች ያላቸው መሆናቸውን ሲገልጽ ቆይቷል። እስክንድር ፍሬው ዝርዝሩን ይዟል። የብሔር አማራ ዲሞክራሲያዊ ንቅናቄ በአዴል ሊቀመንበርና የአገሪቱ ምክትል ጠቅላይ ሚኒስትር ደመቀ መኮንን በባህር ዳር የሰጡትና በመንግስት የመገናኛ ብዙሀን የተዘገበው መግለጫ ከሰሞኑ የተቃውሞ እንቅስቃሴ በኋላ የመጀመሪያው ነው። የአማራን ክልል የሚያስተዳድረው የባዕዴን ኢህአዴግ ሊቀመንበር በዚሁ መግለጫ ድርጅታቸው ለህዝቡ ጥያቄዎች ምላሽ ለመስጠት ዝግጁ መሆኑን ተናግረዋል። ችግሮቹ ሊፈቱ ተለይተው እነዛን ለመፍታት ቃል በተገባው ልክ እንፈታለን በተባለው ልክ የማይፈቱ የሚጓተቱ፣ አሰልቺ ጉዳዮች አሉ። እነዛን ባዕዴን ከህዝቡ ጋር ሆኖ በማያዳግም ሁኔታ እነዛን ለመፍታት ማየት እንዳለበትም ያሰመረበት ጉዳይ ነው። በሶስተኛ ደረጃ ከአካባቢ ተነስቶ ደግሞ ደረጃ ደረጃ መፈታት ያለባቸው እውነቱን እየነገሩ ይሄ ደረጃ የሚፈታ አይደለም፣ ለዚህ ይሄ ሁኔታ ይጠይቃል። ለነገሮች ቅደም ተከተልና የአፈዛዘም ስርዓት ይዘ መሄድ አለብን የሚለውንም ግልጽ ማድረግ ያስፈልጋል። በእነዚህ መስተጋብር ችግሮችን በፍጥነት የመፍታት ችግሮች ካልተፈቱ ያልተፈቱበትን ምክንያት ለባለቤቱ የጋራ ተግባቦት የመፍጠር በዛ ላይ ተመስርቶ ለቀጣይ ንቅናቄ ሁኔታዎችን ማመቻቸት ያስፈልጋል። አጠቃላይ አቅጣጫው ይሄ ነው። የክልሉ ሕዝብም በአዴን ችግሮቹን ለመፍታት የሚያደርገውን ጥረት እንዲያግዝ አቶ ደመቀ ጥሪ አቅርበዋል። የክልላችን ሕዝብ አንዳንድ አካባቢዎች አሁን ለሰላምና ለህግ የበላይነት ትልቅ ቦታና ክብር መስጠት ያስፈልጋል። ይህን እንዲያስፈጽም የተሰየመና በየደረጃው ያለ አካል በአዴን ይህንን ካልተወጣ ባህልን የሚቀጣበት ባህልን የሚጠየቅበት በየደረጃ ያለው አመራር የሚጠየቅበት ህገ መንግስታዊ ስርዓት አለን። ይህን ሀብታችንን እንጠብቅ። ይህን ሀብታችንን አክብረን ይህን የሚቀፉት በጋራ እንታናል። ከዚህ በላይ በእጃችን ያለውን ሀብት ለተለያየ ዓላማ አጀንዳዎቹን ዋነኛ ማቀጣጠያ በማድረግ የተለያዩ አልባልታዎችን በማናፈስ ጣትን ከፊት እያሰለፉ ለተለያየ ጥፋት የሚዳረጉ በህብረተሰቡ አብረን በዘለቅንበት በተጋመድንበት እሴቶች ዙሪያ ላይ እንዲሸረሸሩ የሚያደርጉ አካሄዶች በጣም በጣም አሳዛኝ፣ ሊደገሙ የማይገባ ሁሉም ቆሞ ሊታገላቸው የሚገቡ ጉዳዮች ናቸው። የብአዴን ሊቀመንበር ትናንት የሰጡት መግለጫ የተለያዩ ተቃዋሚ ፓርቲዎች ሰሞኑን ከሰጧቸው መግለጫዎችና ካደረጓቸው ጥሪዎች ጋር ተገጣጥሟል። እነዚሁ ፓርቲዎች ለመንግስት ካስተላለፏቸው ጥሪዎች መካከል ህዝቡን ያዳምጥ ለጥያቄዎቹም ሰላማዊ ምላሽ ስጡ የሚሉት ይገኙበታል። ከነዚህ ተቃዋሚ ፓርቲዎች አንዱ ለሆነው የመላው ኢትዮጵያ አንድነት ድርጅት ታዲያ የምክትል ጠቅላይ ሚኒስትሩ ማብራሪያ አሳማኝ አይደለም። የፓርቲው ምክትል ፕሬዝዳንት ሙልጌታ አበበ ይህንኑ ነው የሚያብራሩት። ህዝቡ መጀመሪያ የመልካም አስተዳደር እጦት፣ የሰብአዊ መብት መረገጥ፣ የአማራዊ ማንነት ጥያቄ፣ የወልቃይት የአማራዊ ማንነት ጥያቄ እነዚህ ሶስት ወሳኝ የሆኑ ችግሮች ናቸው፣ እዚህ ደረጃ ላይ ሊያደርሱት የቻሉት። ምክትል ጠቅላይ ሚኒስትሩ ግን ሲናገሩ ይህንን እንኳን በደረጃ ማስቀመጥ አልፈለጉም። ችግሩን በደረጃ በደረጃ ማለት ከየት ነው የሚጀምሩት? ከላይ ወደ ታች ከታች ወደ ላይ፣ የትኛው እንደሚቀድም ለየትኛው መልስ እንደሚሰጡ ራሱ እርግጠኛ አይደሉ እርግጠኛ አይደሉም አሁን ህዝቡ በየትኛውም በዚህም ተባለ በዚህ የሚፈልገው የወልቃይት ህዝብ የወልቃይት የአማራ የማንነት ጥያቄ ይመለስ መብታችን ይከበር። ይሄ ነው ጥያቄው። ይሄ ይመለሳል የሚል እምነት የለኝም እኔ። ለዚህም ነው ግልጽ ሳያደርጉ ከህዝቡ ጋር እንነጋገራለን ያንንም እኮ እየሞከሩ ነው። አሁን ዛሬ በጎንደር በተፈራ ደርበው የሚመራ ቡድን ሄዶ ነበር። ምንም ያመጣው ለውጥ የለም። ከዛ በፊት የሄዱ ከፍተኛ አመራሮች ነበሩ ከህዝቡ ጋር ምንም ያመጡት ለውጥ የለም። በጎጃምም እንደዚሁ በተለያዩ ቦታዎች ላይ ይሞክራሉ ለማናገር። ግን የመሸንገል ንግግር ስለሆነ ህዝቡ እንዲያለ ውይይት ሰልችቶታል ህዝቡ። እና አንድ ህዝቡ የሚፈልገው የሚጠይቃቸውን ጥያቄዎች ቃል በቃል መልስ ነው። የብአዴን ሊቀመንበርና ምክትል ጠቅላይ ሚኒስትር ደመቀ መኮንን በትናንቱ የባህር ዳር መግለጫ የሚመሩትን ድርጅት በተመለከተ ተሰራጩ ባሏቸው መረጃዎች ላይም ማብራሪያ ሰጥተዋል። ከእነዚሁ መረጃዎች አንዱ የብአዴን አመራሮች ሰሞኑን በአማራ ክልል በተፈጠሩ ሁኔታዎች ላይ ተከፋፍለዋል የሚል እንደሆነም አስታውሰዋል። እንኳን ከፍተኛ አመራሮቹ ሌሎቹም በሰሞኑ ጉዳዮች ላይ ልዩነት እንደሌላቸው ነው ያስታወቁት። አንዳንድ አካላት እነሱ ለሚፈልጉት አላማና እነሱ ለሚጠቀሙበት መንገድ ብአዴንን ከአማራ ክልል ህዝብ ከሚያታግለውና ከተንቀሳቀስበት ለመነጠልና ለመነጠልና የተለያዩ ሀይሎች መጠቀም ያለ ማድረግ ብዙ ጊዜ የተለያዩ አሉባልታዎች፣ የተለያዩ ስሞች፣ የተለያዩ ታርጋዎች ይሰጣሉ። በእነዚህ በእነዚህ ጉዳዮች እንዲህ አይነት ክፍፍል እናስተላለፋለን የሚባለው አሉባልታ ውሃ የሚቋጥር አይደለም። በነዚህ ጉዳዮች ላይ አይደለም ፖሊስ ቢሮ ማዕከላዊ ኮሚቴ የለው ልዩነት አልተፈጠረባቸውም። ያሏቸው ጉዳዮች ምን እንደሆኑ ግን የብአዴኑ ሊቀመንበር በዝርዝር አላብራሩም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ